ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ተጽፏል የተሰኘው ልዩ መሰናዷችን በተለየ ሁኔታ ወደ እናንተ የሚደርሰው በተለያየ አይነት መንገድ ደግሞ በዙሪያችን ባሉ ነገሮች ላይ በሚነሱ ጥያቄዎች ላይ መጽሐፍ ቅዱሳዊ ምላሽ የምንሰጥበት ልዩ መሰናዶ ነው ይህንን መሰናዶ እስከ ዛሬ የምትከታተሉ አድማጭ ተመልካቾቻችን እግዚአብሔር ይባርካችሁ ምናልባት ዛሬ ደግሞ ለመጀመሪያ ጊዜ እያያችሁ ያላችሁ ደግሞ እናንተንም እንኳን ደህና መጣችሁ ላችኋለን ወደ እናንተ እየደረስን ያለንበት የመጀመሪያ ጊዜ ፕሮግራማችንና እግዚአብሔር እጅግ እናመሰግናለን ስለዚህ እስከ ፕሮግራሙ ፍጻሜ ድረስ ደግሞ አብራችሁን ዝለቁ ስንል በጌታ ፍቅር እንጠይቃችኋለን በጌታ የተወደዳችሁ ዛሬ በሚኖረን ቆይታ አጠገቤ የሚገኙትን እንግዶቼን እንኳን ደህና መጣችሁ ማለት ፈልጋለሁ። በዚህ በኩል በዚህ በመንፈሳዊ አገልግሎት ወይም በቤተክርስቲያን አገልግሎት ረዥም ዓመትን እያገለገሉ ያሉ ፓስተር ጥሩነህ ወደስላሴ አጠገቤ ስላሉ እጅግ በጣም ደስ ይለኛል። በዚህ ሰዓት በዚህ ጊዜ ፈቃደኛ ሆነው በዚህ ስፍራ ተገኝተው ሊያገለግሉ ፈቃደኛ ስለሆኑ እጅግ በጣም ነው አመሰግነው። ፓስተር እንኳን ደህና መጡ በጣኑም እናመሰግነው፣ እግዚአብሔር የተመሰገነ ይሁን። እንደዚሁም ደግሞ ፓስተር አይጠገብ ብርሃኑ ደግሞ አጠገባችን አለ። ፓስተርም እንኳ እንድናመጣ እግዚአብሔር ይባርክ። በጣኑም እናመሰግነው። እንግዲህ ዛሬ በሚኖረን ቆይታ በተለየ መልኩ ቤተ ክርስቲያንን በተመለከተ የሚነሱ ጥያቄዎች አሉ፤ እና እነዛ ጥያቄዎች መካከል የተወሰኑትን እያነሳን ውይይት እናደርጋለን። እኛ ብቻም ሳይሆን ደግሞ እናንተም ባላችሁበት ቦታ ሁናችሁ በተለያየ የማህበራዊ ድረገጾች ላይ የምትመለከቱን ካላችሁ እናንተ በቀጥታ መስመር በ0909 60 38 84፣ እንደገና ልድገምላችሁ፣ በ0909 60 38 84 ላይ ደውላችሁ ጥያቄዎቻችሁን ልታደርሱን ትችላላችሁ። የእግዚአብሔር መንፈስ ከሁሉም በላይ ደግሞ ከእኛ ጋር ሁኖው በምናነሳቸው ሀሳቦች ላይ ልዩ የሆነ መንፈሳዊ በረከት እንድናገኝ ጸሎት በማድረግ ነው ምንጀምረው። ፓስተር ጥሩነህን ጸሎት እንዲያደርጉልን ልጋብዝና ከዛ በኋላ ወደ ውይይታችን ይላለ። ፓስተር ይጸልዩልን። እግዚአብሔር አባታችን እናመሰግንሃለን፣ እናከብርሃለን፣ ስምን ከፍ ከፍ እናደርጋለን። ጊዜ ሰጠህን እድሜ ሰጠህን አንተ እንድናገለግል ስለፈቀድልን በዘመናችን ሁሉ ስላልተለየህን አብረህን ስለወጣህ አብረህን ስለገባህ አብረህን ስለወረድ ለሁሉም ተመስገን። አባትና አምላካችን ዛሬ በመካከላችን አንተ ከሌለህ የእኛ ውይይት ዋጋ ሊኖረው አይችልም። አንተ ግን በመንፈስ ቅዱስህ አማካይነት በመካከላችን ከተገኘህ ከባረከን እኛ ተባርከን ሌሎችን በረከት ልንሆን እንችላለንና ና፣ ጌታዋ፣ በማዕከላችን እንድትገኝ እንለምናለን። የሁላችን ኃጢአትና በደል ሁሉ ይቅር በለን። እንዳትገኝ የሚከለክለውን ሁሉ አስወግድ። አንተ ተገኝተህ ግን እያንዳንዳችን የአንተ መሳሪያዎቹ ነን። ቃልም በሚገባ በሚገባለ ወገኖቻችን አካፍለን እኛ አድነን ሌሎችንም የምናድን ወገኖች እንድታደርገን እንለምናለን። በዛሬ ማታ ይህን ፕሮግራም መንፈስ ቅዱስ ይቆጣጠር፣ መንፈስ ቅዱስ ይምራ፣ መንፈስ ቅዱስ ያሰራጨው በቅዱስ ልጅ በኢየሱስ ስም አሜን። ፓስተር እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ቀደም ሲል እንዳልኩ እንግዲህ እየተከታተላችሁ የምትገኙት ተጽፏል የተሰኘውን ልዩ መሰናዷችን ነው እና በአላችሁበት ቦታ ሁናችሁ ቀደም ሲል በጠቀስኩት 09096384 ላይ ደውላችሁ አስተያየት ጥቆማችሁ ታደርሱን ትችላላችሁ። በቀጥታ ወደ ፕሮግራማችን ስንሄድ ቀደም ሲል እንዳልኩት እንግዲህ ይሄ ፕሮግራም የሚዳስሰው መጽሐፍ ቅዱሳዊ ምላሽ የምንፈልግበት ፕሮግራም ወይም ደግሞ ዝግጅት ነው እና የተለያዩ ርዕሰ ጉዳዮችን እያነሳ ዛሬ የምናነሳው ርዕሰ ጉዳይ ቤተ ክርስቲያን የሚል ነው። ይህንን ርዕሰ ጉዳይ ልናነሳበት የፈለግንበት ዋና ምክንያት ብዙዎቻችሁ በዙሪያችሁ እንደምትመለከቱት ዛሬ ብዙ በተለይ በክርስትናው ዓለም በርካታ ቤተክርስቲያናት በዓለም እንዳሉ ይታወቃል። ከዓለም ደግሞ ወርዶ በእኛም ሀገር ደግሞ ዛሬ በየቦታው የተለያየ ስም እየተሰጣቸው ብዙ ቤተክርስቲያናቶችን እንመለከታለንና ብዙ መረጃዎችንም ማቅረብ ይቻላልና በርካቶች ናቸውና፣ ግን እግዚአብሔር ፈቃድ ያለባት የእግዚአብሔር ቤተክርስቲያን የትኛዋ ነች? እንደዚህ ነው ወይ ቤተ ክርስቲያን? የሚል ሀሳብ ነው የምናነሳው። እና እንደ መግቢያ እንዲሆን የማነሳው ጥያቄ ምንድን ነው እንደ በእግዚአብሔር አይን ወይም ደግሞ እንደ መጽሐፍ ቅዱስ ቤተ ክርስቲያን ማናት ምንድናት የሚል ጥያቄ ማንሳት መሰረታዊ ነው ብዬ አስባለሁ። እና ከዚህ እንጀምራለን። ፓስተር እዚህ ጥያቄ ብንጀምር ደስ ይለኛል። የጥሩ ጥያቄ ነው መሰረታዊ ጥያቄ ነው። እና ልንወያይበት ይገባል፣ ልናስተውሉም ይገባል። እና ቤተ ክርስቲያን ምንድን ናት? በእግዚአብሔር አስተያየት፣ በሰው አስተያየት ሊሆን ይችላል። ምንድን ናት የሚለውን ጥያቄ እናተኩርበታለን። ቤተ ክርስቲያን ሁለት አይነት መግለጫ አላት። አንደኛው በመጀመሪያ መንግስት ናት ልበል። ቤተ ክርስቲያን ማለት መንግስት ናት፣ እግዚአብሔር ያቋቋማት መንግስት ናት። ይቺ መንግስት ሁለት አይነት ቅርንጫፍ አላት። አንደኛው የጸጋ መንግስት እንለዋለን። ሁለተኛውን ደግሞ የክብር መንግስት እንለዋለን። የጸጋ መንግስት የምንለው ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ አስራ ሁለቱን ሐዋርያት አስተምሮ የእሱን መንግስት በዚህ ምድር ላይ በመሰረተ ጊዜ ያ የተቋቋመው ቤተ ክርስቲያን የእግዚአብሔር የጸጋው መንግስት ይባላል። የጸጋ መንግስት የተባለበት ምክንያት አለው። የጸጋ መንግስት የምንለው እግዚአብሔር ክርስትያኑ ክርስትናን ሲመሰረት ያለ አንዳች ዋጋ በነፃ ነው። ያመነ ሁሉ ይልናል። ነው ያመነ ሁሉ የእግዚአብሔር መንግስት አባል ሊሆን ይችላል። ነው የእምነት ደግሞ የሚገኘው ከእግዚአብሔር ዘንድ ነው። የእምነት ደግሞ የእግዚአብሔር ስጦታ ነው። የእግዚአብሔር ጸጋ ነው። የዘላለም ህይወት ነው። ያን የዘላለም ህይወት ክርስቶስ አመቶ በነፃ እንኩ ይላል። የሚሰሙ ሰዎች ፈቃደኛ ሆኑ እሺ ብለው ከተቀበሉ እነዚያ ሰዎች ክርስቲያኖች ናቸው። ክርስትናን ተቀበሉ፣ ክርስትናን አመኑ ማለት ነው። በዚህ አይነት ነበረ ከሐዋርያት ጋር ቤተክርስቲያን ያቋቋማት ቤተክርስቲያንን ሲያቋቋማት ለሐዋርያት ነው መጀመሪያ እ እናንት ምስክሮች ናቸው እና እነሱን ሰብስቦ መጀመሪያ ለነሱ ወንጌልን በሰበከላቸው ጊዜ፣ ወንጌልን ባስተማራቸው ጊዜ የክርስትናን ህይወት በሰማራቸው ጊዜ አለመት ባለመታደል ያልተቀበሉ ነበሩ፣ የተቀበሉ ነበሩ፣ የተጠራጠሩ ነበሩ። የተቀበሉት ግን በእሱ ያመኑ ከኃጢአት ነፃ የሆኑ እነሱ ክርስቲያኖች ይባላሉ። ለእነሱ ሁሉ ደህንነትን የዘላለም ህይወትን ጌታ ኢየሱስ ክርስቶስ በነፃ ሰጥቷቸዋል። እነሱ የመጀመሪያዎቹ የጸጋ መንግስቱ አባል ይባላሉ። ይሄነው መንግስቱ የጸጋ መንግስቱ ያን ጊዜ ነው የተጀመረ። ሁለተኛው ክፍል የሚመጣው የክብር መንግስቱ ነው። የክብር መንግስቱ የሚመጣው ገና ክርስቶስ ዳግም መጥቶ እኛን ወደ ሰማይ ይዞ ህዶ ሺህ ዓመት በሰማይ ነግሰን ከዚያ ተመለሰን ወደዚህ ምድር ስንመጣ የክብር አሁን የጸጋ መንግስት ያለ ነው። ያ ግን የክብር መንግስት ይመጣል። የእግዚአብሔር የክብር መንግስት እንከብራለን። ከእሱ ጋር ለዘላለም እንነግሳለን፣ እንከብራለን። አሁን በጸጋው ነው። ምነው ያን ግን በክብር በክብር ከሞት ወደ ህይወት ተሻግረን አሁን ያለው መከራ ሁሉ ቀርቶ አሁን ያለው ችግር ሁሉ ቀርቶ የእግዚአብሔር መንግስት የእግዚአብሔር የክብሩ መንግስት በተቋቋመች ጊዜ የመጣበት ጊዜ የክብሩ መንግስት እንቀበላለን ለዘላለም ከእሱ ጋር በክብር እንወራለን። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ፓስተር ፓስተር በዚህ ሀሳብ ላይ በተነሳ እንግዲህ ለመጨመር ብዙ ጊዜ ቤተ ክርስቲያን የሚለውን ቃል ስንሰማ ወደ አእምሯችን የሚመጣው ህንፃ አንድ ለአምልኮ የተለየ አምልኮ የሚካሄድበት ህንፃ እንደሆነ ነው፣ ወደ አምሯችን የሚመጣው ነገር ግን ቤተ ክርስቲያን የሚለው ቃል በመጽሐፍ ቅዱስ በመጽሐፍ ቅዱስ በአዲስ ኪዳን ነው የሚገኘው ቃሉ። በእርግጥ በብሉይ ኪዳንም ተመሳሳይ አቻ የሆነ ቃል አለ። ነገር ግን ቤተ ክርስቲያን የሚለውን ቃል ቃል በቃል የምናገኘው በአዲስ ኪዳን ነው እና ከመቶ ሀያ ጊዜ ወደ መቶ ሀያ ጊዜ የሚሆን ተጠቅሷል ቤተ ክርስቲያን የሚለው እና ነገር ግን እነዚህ መቶ ሀያዎቹ ስለ ህንፃ አያወሩም። ስለ ህንጻ አደለም ያወሩት፣ የሚያወሩት ስለ ሌላ ነው። እንግዲህ አሁን ስለምንድን ነው የሚያወሩት ብለን ስንመለከት የቃሉን ትርጓሜ ብናስ ብናየው የበለጠ ልንረዳ እንችላለን እና የቃሉን ትርጓሜ ስንመለከት እንግዲህ ቤተ ክርስቲያን የሚለው ቃል ከግሪኮ ኤክሌዥያ ከሚለው የመጣ ነው እና ይሄ ቃል ከሁለት ቃላቶች የተመሰረተ ነው ኤክ እና ካሌው የሚሉ ሁለት ቃላቶች የተመሰረተ ነው እና ኤክ ማለት መውጣት ማለት ነው። ካሊዮ ማለት መጠራት ማለት ነው። ስለዚህ የሁለቱ ድምር ስንመለከተው ቤተ ክርስቲያን ማለት ተጠርቶ የወጣ ሕዝብ ማለት፣ ተጠርቶ የወጣ ሕዝብ ነው። ከየት ነው ተጠርቶ የወጣ ሕዝብ ያለ እንደሆነ ከዓለም። ከየትኛው ዓለም አሁን ስንል ከዚህ ዓለም ማለት አይደለም ሊትራል ከሆነው በዚህ ዓለም ሳይሆን በዚህ ምድር መንፈሳዊ የሆነ ዓለም አለ፣ ስጋዊ ዓለም እና ከዛ ከጨለማ ሰይጣን ከሚመራው የጨለማ አስተዳደር ተጠርተው የወጡ ናቸው። ማን ነው የጠራቸው? መንፈስ ቅዱስ ነው ይጠራ፣ ራሱ እግዚአብሔር ነው የጠራቸው? እግዚአብሔር በልዩ ልዩ አይነት መንገድ ይጠራል። አንዳንድ ጊዜ በሰዎች ሊጠራ ይችላል። አንዳንድ ጊዜ ራሱ ተገልጾ በልዩ ልዩ አይነት መንገድ አንዳንድ ጊዜ በአእምሯችን በተለያየ አይነት መንገድ ግን እነዚህ ህዝቦችን ይጠራቸዋልና ተጠርተው የወጡ ህዝቦች ናቸው። እና ስለዚህ ቤተ ክርስቲያን ብለን ስንል ተጠርቶ የወጣ ህዝብ ማለት ነው። ለእግዚአብሔር ተለይቶ የወጣ ህዝብ ማለት ነውና ቤተ ክርስቲያን። ስለዚህ ቤተ ክርስቲያን በተለያየ አይነት ሁኔታ ተገ መንግስት በመንግስት ተመስላለች ቤተ ክርስቲያን ልክ እንደ እግዚአብሔር መንግስት ነውና ያ መንግስት በሁለት አሁን በጥሩ ሁኔታ ተገልተዋል። በሌላ አይነት ሁኔታ ደግሞ ቤተ ክርስቲያን እንደ አካል አካል የክርስቶስ አካል ሆና ተገልጻለች እና ቤተ ክርስቲያን የክርስቶስ አካል ናት ማለት እንግዲህ ክርስቶስ የአካሉ ራስ ነው። ከዚያ በኋላ ምዕመናኖች ደግሞ የአካሉ ብልቶች ናቸው። ስለዚህ አሁን እግዚአብሔርና በሰዎች መካከል የሚኖረውን ግንኙነት በዚህ አይነት ሁኔታ እናየዋለን። እነዚህ ተጠርተው የወጡ ህዝቦች ከእግዚአብሔር ክርስቶስ ጋር ያላቸው ግንኙነት የአካልና የብልት ግንኙነት ነው እና ክርስቶስ እንደ አካሉ ራስ ሆኖ መጠቀሱ ምንድን ነው? ቤተ ክርስቲያንን የሚቆጣጠር የሚመራ፣ የሚያስተዳድር እዚህ ይሄ አካል አሁን አካል ካለ ደግሞ በራስ መካከል ያለው ግንኙነት ነ በብልቶቹ መካከል፣ እንግዲህ በአማርኛ ምን ብዬ እንደምገልጸው ፋንክሽናል ሪሌሽንሽፕ ነው በመረዳዳት ላይ። ለምሳሌ እጅን ብትወስደው እጅ ይሰራል። የሚሰራው ለራሱ ብቻ አይደለም፣ ለጠቅላላው ለአካሉ። በእግዚአብሔር ቤት ውስጥ ያሉ በዚህ አይነት ሁኔታ አካሉ ጤነኛ የሆነ አካል ይሆናልና፣ ይሄ ነው እንግዲህ በጣም አመሰግነው በጣም ጥሩ ጥሩ ማብራሪያዎች ናቸው የተሰጡ። ተመልካቾቻችን እየተከታተላችሁ የምትገኙት ተጽፏል ሰኞውን ልዩ መሰናዷችንን በቀጥታ እየተከታተላችሁ የምትገኙት እግዚአብሔር ይባርካችሁ። ቀደም ሲል ያነሳ ነው ጥያቄ ቤተ ክርስቲያን በእግዚአብሔር አይን እንደ መጽሐፍ ቅዱስ ምንድናት እንዴት ነው የምትገለጸ የሚለውን ሀሳብ ነበር ያነሳ ነውና ጥሩ ጥሩ መግለጫዎች ተቀምጠዋል። ከዚህ አንጻር ስንነሳ ወይም ደግሞ ከዚህ አንጻር ተነስተን ደግሞ ስንሄድ ቀጥሎ የሚመጣው ነገር በተለይ እኛ አሁን ባለንበት ዘመን ትክክለኛ ቤተ ክርስቲያን የእግዚአብሔር የሆነችው ቤተ ክርስቲያን የትኛዋ ነች? ወይም ደግሞ ተብሎ ቢጠየቅ መጽሐፍ ቅዱስ መመዘኛ አለው ወይ? እንዴት ነው መዝነን? ምንድን ነው መመዘኛ ነጥቦች አሁን ካሏቸዋቸው አንጻር ላይ ተነስተን ማለት ነው መመዘኛ ነጥቦቹ ምንድናቸው? የሚል ጥያቄ ማንሳቱ ተገቢ ነው ብዬ አስባለሁ እና ምንድናቸው መመዘኛዎቹ ሊሆኑ የሚችሉት መጽሐፍ ቅዱስ ያስቀመጠልን ምንድን ነው የተጻፈልን ፓስተር ጥሩ ነው፣ ደርሶ ልምጣ። አዎ፣ ይህም ጥሩ ጥያቄ ነው። መመዘኛው ምንድን ነው? አንድ ሰው ክርስቲያን ለመሆኑ፣ እውነተኛ ክርስቲያን ለመሆኑ ምን መመዘኛ አለው? በምንድን ነው የሚመዘነው? እንዴት ነው የሚታወቀው ነው ጥያቄው። ዋናው መጽሐፍ ቅዱሳችን የሚለውን ማሟላት አንድ ሰው ክርስቲያን ነው ብሎ ለማለት የምንችል ሳይሆን በተጻፈው በቃሉ ከዚህ ነው የቅዱሳን ትዕግስት፣ የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ክርስቶስ ምስክር ያላቸው ይላል ራዕይ ምዕራፍ 14 ቁጥር 12 ላይ። እና ክርስቲያን ነን የሚሉ ሁሉ አንደኛ በጌታ በኢየሱስ ክርስቶስ የሚያምኑ ናቸው። መመዘኛው መጀመሪያው መመዘኛ ይሄ ነው። በክርስቶስ አዳኝነት፣ በክርስቶስ መሲህነት፣ በክርስቶስ ዳግም በእሷም አማላጅነት የሚያምን ሁሉ ጥሩ ክርስቲያን ነው እንላለን። መነሻችን የሚሆነው ይሄ ነው። ከዚያ ቀጥሎ ደግሞ ስንቀጥል ቃሉ የእግዚአብሔር ቃል መፈተሻችን መለኪያችን ቃሉ ነው። ሰው ክርስቲያን ነኝ ብሎ በቃሉ ተናገረው ሳይሆን በእግዚአብሔር ቃል በእግዚአብሔር ቃል መፈተሻ ሁላችንም የምንመዘነው የምንለካው በጌታ ቃል እንደ ጌታ ቃል የምንኖር ከሆነ ክርስቲያኖች ነው። በባፋችን የምናገረው እና በምግባር የምናሳየው የተለያዩ ከሆነ ክርስቲያኖች አይደለንም። እና በምን ይታወቃል? ክርስቶስን በማመኑ የክርስቶስን ቃል እውነተኛ ቃል እውነተኛ መመሪያ አድርጎ በመቀበል ከዚያ በኋላ ስፔሲፊክ የምንሆንባቸው አሉ። እንግዲህ የእሱን ቃል ብለን ስናፈቃ፣ ለምሳሌ ወደ አስሮት ዛዛት እንሄዳለን። ወደ ሱ ስንሄድ መፈተሻው እሱ ነው። መጀርመንቱ መለኪያው ያንን ካሟላ ክርስቲያን ነው። ያንን ማሟላ ከሆነ ክርስትናው ጋር አብሮ አይሄድም እና እሱን ለብቻው መዘርዘር ስንጀምር ብዙ ጊዜ ይጨርሳል። ነገር እናውቃለን። የእግዚአብሔር ቃል በዘጸአት ምዕራፍ ሃያ ቁጥር ስምንት ጀምሮ ስንመለከት ሳለ የአስሩን ትእዛዛት እዚህ ላይ ተመዝገቡ እናገኛለን። እነዚህ አስሩ ትዕዛዛት መመሪያዎቻችን እነሱ ናቸው። የክርስትና መሄጃው መንገዱ፣ መመሪያው እሱ ነው። ክርስቶስን ከተቀበለ በኋላ በቃሎቹ በዚያ ከተመራ እውነተኛ ክርስቲያን ነው ለማለት ይቻላል። እንዳልሁት እንግዲህ ወይ ሌላ በዲስከሽን ሊመጣ ይችላል ይሆናል። ከዚህ ዝርዝር ልንገባ እንችላለን። ከዚህ ማልፈን ወደ ዝርዝር ስንገባ እያንዳንዱን ትዕዛዝ ስንመለከት፣ አንዳንድ አሻሚ የሆነ ነገር ሊኖር ይችላል። የአንዱን ትዕዛዝ እኔ በአንድ መንገድ ተረጎማለሁ፣ አንተ በሌላ መንገድ ልትተረጉም ይችላል። ሁለታችን መስማማት አለብን። ተስማምተን የቃሉ የሚለው ይሄ ነው ትክክለኛ ትርጉሙ ይሄ ነው የምንሄደው በዚህ ነው ብለን መስማማት ማመት አለብን እና በዚያ ከሄድነ በዚያ ከተመራነ ክርስትና ምንድን ነው የሚለውን መመሪያ ነው። የሰው ልጅ ሕይወት መመሪያ መተዳደሪያ ደንባችን ነው። ባሰብ ጥሩ ሆነ። በተለይ ክርስቲያን ወይም ደግሞ ቤተ ክርስቲያንን የሚያዋቀሩት ተቋም ያለውን ያን ሰራዊት ያለውን እንግዲህ ክርስቲያኖች ናቸው። ክርስቲያኖች ደግሞ ሊያሟሉት የሚገባው ነገር መሰረታዊ ነገሮች፣ አንዱ ዋናው ነገር ያስብስባቸው ያህብረታቸው ክርስቶስ ኢየሱስን አምኖ መቀበል አንዱ እሱ ነው። ሁለተኛው ደግሞ በዚህ ቃል የተመዘነ መሆን አለበት። ዝርዝሩን ንግባ አካል እንደ አንዱን ለምሳሌ ጠቅሰዋል። እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ትእዛዝ፣ የእግዚአብሔር ባህሪ ተገዢዎች ናቸው ወይ የሚለው አንዱ መሰረታዊ ነው የሚለው ትልቅና መሰረታዊ ነጥብ ነው፣ ፓስተር ያነሱት። ምናልባት እዚህ ጋር ተያይዞ ምንድን ነው መመዘኛው የሚለው ነገር ቢነሳ ማለት ነው። በዚህ ዘመን መቼም ቤተ ክርስቲያን እንዳው ምን ብሎ ለመናገር ይቻላል እንደ አሸን የፈላበት ዘመን እና ይሄ ሁሉ ቤተክርስቲያን የሚለው ምንድን ነው የኔ ቤተክርስቲያን እውነተኛ ቤተክርስቲያን ነው የኔ ቤተክርስቲያን እውነተኛ ቤተክርስቲያን ወርልድ ክርስቲያን ኢንሳይክሎፒዲያ በ2001 አመተ ምህረት ጥናት አድርጎ ነበረ በአለም አቀፍ ደረጃ በክርስትና እምነት የሚጠሩ ቤተ እምነቶች ምን ያህል ይሆናሉ ብሎ ጥናት አድርጎ ነበርና ወደ 33 ሺህ 800 እንዳሉ ይናገራል እና ከዛ በኋላ ቆይቶ ደግሞ አሁን በቅርብ ጊዜ በ2017 ይመስለኛል የተደረገው በፈረንጆች አቆጣጠር ነው ብለው እና በተደረገው ጥናት ደግሞ ወደ 45 አድጓል። አሁን ወደ እኛ አገርም ስንመጣ እንደው በጣም በሚገርም አይነቱ በየኮርነሩ በየመቶ ሜትሩ ቤተ ክርስቲያን፣ አዳዲስ ቤተ ክርስቲያን፣ ተሰምቶ የማይታወቅ ቤተ ክርስቲያን ተመስርተው ማምልኮ እየተካሄደ ይታያል። እና ይሄ ህዝቡን በጣም አድርጎ ግራ ያጋባ ነገር በመሆኑ ይሄ ጥያቄ በጣም በጣም አስፈላጊ ጥያቄ በዚህ ዘመን የእግዚአብሔር እውነተኛ ቤተ ክርስቲያን ምክንያቱም ህዝቡ ግራ እንደተጋባ ማየት ይቻላል። በጣም ግራ ነው የተጋባው። ስለዚህ ምንድን ነው እውነተኛውን ቤተክርስቲያን እንዴት መቼም እግዚአብሔር በዚህ ምድር ያለው አንድ ቤተክርስቲያን ብቻ እንጂ አርባ አምስት ሺህ የተለያየ ቤተክርስቲያን የተለያየ አስተምሮ፣ አርባ አምስት ሺህ የእግዚአብሔር ሊሆን አይችልም። እና እውነተኛው ቤተ ክርስቲያን የትኛው ነው የትኛው ነው የሚለውን ለማወቅ እንግዲህ ፓስተር ጥሩ ነህ፣ አንድ ጥሩ የሆነ ነገር ነግረውናል። ያም ኢሳያስ ላይ ያለ ነው። በኢሳያስ ምዕራፍ ስምንት ቁጥር ሃያ ላይ ምንድን ነው የሚለው ወደ ህግና ወደ ምስክር ሂዱ። እንዲህ ያለውን ነገር ቃል ባይናገሩ ንጋት አይበራላቸውም። አሁን ይሄ ትርጉም አይበራላቸውም ነው የወደፊትም። ግን መጽሐፍ ቅዱስ በተጻፈበት ቋንቋ እንደውም በእንግሊዝኛውም ጥሩ አድርጎ ተርጉሞታልና ንጋት አልበራላቸውም ነው ኃላፊ ጊዜ ነው። የላቸውም፣ ጠቅላላ የላቸውም። ይሄንን ነገር የማያደርጉ ምንድን ነው? ሕግንና ምስክርን። አሁን ይሄ ሕግና ምስክር የሚለው ቃል ሁለቱም አንድ አይነት ነው፣ ተመሳሳይ ነው። የእግዚአብሔር ሕግ ማለት ነው። እና ምስክር የሚለው ቃል ሶስት አይነት አተረጓጎም አለው። በዘጻት ምዕራፍ 26 16 በዘጻት 31 18 ምስክር የሚለው ቃል የእግዚአብሔር ሕግ ሆኖ እናገኘዋል። እንደገና ደግሞ ሁለተኛ ጴጥሮስ ከምዕራፍ አንድ ቁጥር 19 እስከ አንድ ደግሞ ስናነብ እዚያ ላይ ደግሞ ነቢያቶች የተናገሩት ምስክር የእግዚአብሔር ቃል በመንፈስ ቅዱስ ተመርተው የተነገሩት የእግዚአብሔር ምስክር እንደሆነ ይናገራል ራእይ 12 ደግሞ ቁጥር 17 ስንመጣ ደግሞ ምስክር የሚለው ቃል እግዚአብሔር በመጨረሻው ዘመን የሚሰጠው የተለየ የመንፈስ ቅዱስ ስጦታ እንደሆነ ይናገራል ነገር ግን አሁን እዚህ ላይ የእግዚአብሔር ሕግ ማለት የእግዚአብሔር ሕግ የእግዚአብሔር የመንግስቱ መሰረት ነው። የእግዚአብሔር ሕግ ተጣሰ ማለት የእግዚአብሔር መንግስቱ ፈረሰ ማለት ነው። ፈረሰ ማለት ነው። ስለዚህ ይሄ ዋነኛው መመዘኛ እንደሆነ በደንብ አድርጎ መጽሐፍ ቅዱስ ወደ ሕግና ወደ ምስክር እንዲህ ያለውን ማለት የእግዚአብሔርን ሕግ ሳይጨምር ሳይቀንስ ዛሬም የመንግስቱ መተዳደሪያ ደንቦች፣ መመሪያዎች እንደሆኑ የሚያስተምሩ ሰዎች የሚያስተምር ቤተ ክርስቲያን ያ የእግዚአብሔር እውነተኛ ቤተ ክርስቲያን የሆነውን አንዱን መመዘኛ አሟልቷል፣ አንዱን ዋናውን መዘኛ ትልቁን መመዘኛ አሟልቷል ማለት ነው። ስለዚህ ሰዎች እውነተኛውን ቤተ ክርስቲያን ለማግኘት ኢሳይያስ የሚሰጠውን ይህንን መመሪያ ተግባራዊ ማድረግ አለባቸው። የአምልኮ ቤተ እምነት ውስጥ የእግዚአብሔር ሕግ እንዴት ነው? እና ዛሬ እጠዋት አንድ ወንድም በተገለገልኩት የነበረው አንድ ወንድም በዚህ ሳምንት ወደ አለም ገና ህጅ የነበራል እና በትልቅ ስፒከር ሆኖ ይሰበካለ ወ መንገድ ላይ ይሰብካሉ አለ እና በጣም የገረመኝ ነገር ምንድን ነው የሚለው የእግዚአብሔር ሕግ ተሽሯል። እኛ ምንድ ነው በክርስቶስ በማመንነ ስለዚህ የእግዚአብሔር ሕግ ቀርቷል። ሊትራሊ እንደዚህ ብለው ነው የሚና። እንዲያውም ትራክት የታተመ ትራክት ሁሉ ሰጡ። እና በእርግጥ የእግዚአብሔር ሕግ ተሽሯል፣ ግን የእግዚአብሔር ቃል የሚለው ወደ ሕግና ወደ ምስክር ሄዱ፣ እንዲህ ያለውን ነገር ካልተናገሩ ከመጀመሪያም እውነት ብርሃን አልበራላቸውም ነው እና እንዲህ አይነቱን ነገር በደንብ አድርጎ ማወቅ ያስፈለግ። ሁለተኛ ደግሞ የእግዚአብሔር ቤተ ክርስቲያን ምት እውነተኛው ቤተ ክርስቲያን ምንድን ነው? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ነው የሚለው የእውነትን ቃል ምን ማለት ነው? መጽሐፍ ቅዱስ ያሉ ሌሎች እውነቶች እግዚአብሔርን ብቻ መጽሐፍ ቅዱስ ያሉ ሌሎች እውነቶችንም በሙሉ ብታስተምር ሆና አለባት። የእግዚአብሔር እውነተኛ ቤተ ክርስቲያን የምትባለው እሷ ናት። ስለዚህ በእግዚአብሔር ቃል ያሉ እውነቶችን ያስተምራሉ። እንግዲህ አሁን ባለፈው አሁን አንስተ ነው፣ ብዙ ቤተ ክርስቲያኖች የክርስቶስን መለኮታዊነት አይቀበሉም። መጽሐፍ ቅዱስ ግን ግልጽ ባለ ሁኔታ ክርስቶስ መለኮት መሆኑን በግልጽ ይናገራል። እና ብዙዎች አሁን ይሄንን የማይቀበሉ ብዙ አሉ። ሌላ ደግሞ ክርስቶስ በመስቀል ላይ የሞተው ዛሬ እኛ የምንሞተውን ስጋዊ ሞት ነው ብሎ የሚያምነው ይሄ ትክክል አይደለም። ምክንያቱም ክርስቶስ የሞተው የኃጢአትን በኃጢአት ምክንያት የመጣውን ያንን የዘላለም ሞት ነው የሞተው። የኃጢአት ዋጋ የዘላለም ሞት ነው። ስለዚህ ክርስቶስ ያንን ነው የሞተው እና ከዛ ሞት ነው ነፃ ያወጣ እንጂ ከዚህ ይሄኛውንም አሁን እየሞትን ነው እየሞትን ነው ቢሞት ኖሮ ያንን ከሆነ የከፈለልን ከሆን አልሞትም ነበር። ግን ይሄ በደንብ ሊታወቅ የሚገባ ጉዳይ ነው። ክርስቶስ ከዘላለም ሞት ነው ነፃ ያወጣ። ይህንን የምትቀበል ቤተክርስቲያን በግልጽ ልትታወቅ ይገባልና እንግዲህ ሌሎችም አሉ። ቅድም ፓስተር እንደተናገሩ በዝርዝር እንዲያው አንዳንዶቹን አነሳ ናቸው እንጂ በዝርዝር እናንሳ ብንል በጣም ብዙ ነው። ግን ዋና ሁለት ነገር አሁን ማለት ፈልጉ በመጨረሻ ማጠቃለል እንፈልገው የእግዚአብሔር እውነተኛ ቤተክርስቲያን አንደኛ የእግዚአብሔርን ሕግ የተቀበለች መሆን አለ። ሁለተኛ ደግሞ በመጽሐፍ ቅዱስ የተጻፉ መሰረታዊ እውነቶችን በሙሉ አሟልታ የተቀበለች መሆን አለባት እና መመዘኛ ሆነው ይሄንን የምታሟላ ቤተክርስቲያን የእግዚአብሔር ቤታ። ይባርካችሁ አብራችሁን እስካሁን ድረስ የቆያችሁ ተመልካቾቻችን አድማጮቻችን፣ እግዚአብሔር ይባርካችሁ። ጥያቄዎቻችን አልጨረስንም። እኛም ምንድን ነው ፋይዳው? ምንድን ነው ጠቀሜታው? አሁን ይህ ሁሉ ሰዓት ያጠፋ ነው የትክክለኛውን ቤተ ክርስቲያን የመፈለግ የሁሉ መማሰንና መሄድ መውጣት መውረድ ነጥቦቹ መመዘኛዎቹ ምንድን ነው? ለእኛ የሚያተርፍልን ነገር ጥቅሙ ምንድን ነው የሚለው የምናነሰው ዋና ርዕሰ ጉዳይ ነበረ። ሳ ስላጠረን ብዙ አላብራራ ነው። ዙሮ ዙሮ ግን እኔም እናንተም ይሄንን የዘላለምን ሕይወት እንድናገኝ በእግዚአብሔር ሀሳብ ውስጥ እንድንሆን የእግዚአብሔርን ነገር መርጠን በልዩነት እንድንቆም ከእግዚአብሔር ጋራ የሚያደፋፍርን ነው። እና የተሳተፋችሁ ተመልካቾቻችን እግዚአብሔር ይባርካችሁ። ጥያቄዎቻችን አልጨረስንም። በቀጣይ ሳምንት እንደዚሁ ተመልሰን እንመጣለን። እናንተም ጠብቁን፣ ሌሎች ጥያቄዎችን አዘጋጅታችሁ ጠብቁን። የስኳቸው ጥያቄዎች አሉ፣ እነሱንም አንስተን እንመልሳለን። እንግዲህ እግዚአብሔር አምላክ ሁላችንን በመንፈሱ ይርዳን። እውነተኛዋን የእግዚአብሔር ቤተ ክርስቲያን ማግኘት እንድንችል እና ከእሷ ጋር መጣበቅ እንድንችል መዝለቅ እንድንችል በዛ ውስጥ ደግሞ የተሰጠንን ተልእኮ መውጣት እንድንችል እግዚአብሔር ይርዳን። እንግዲህ ጌታ ይባርካችሁ። ያላችሁ በጣም የተባረካችሁ እጅግ በጣም በርካቶች ናችሁ። አሁንም በዛው ላይ ሶሻል ሚዲያ ላይ በተለይ የምትከታተሉ ጻፉልን። እንደዚሁም ደግሞ ከወጣን በኋላ በቴክስት ደግሞ በስልክ ላይ ትልኩልን ትችላላችሁ። በዚህ አጋጣሚ ፓስተር አይጠገብን እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይባርክልኝ። እንደዚሁም ደግሞ ፓስተር ጥሩ ነው ወደስላሴንም እንግዲህ በዚህ እድሜያቸው ጌታ ጸጋውን አብስቶላቸው በዚህ ስፍራ ተገኝቶ ከስቱዲዮ በስቱዲዮ ስላገለገሉን እጅግ በጣም ነው እናመሰግነው። እግዚአብሔር ይባርክልን ያኖርልን እንላለን። እናንተን ተመልካቾቻችን እግዚአብሔር ይባርካችሁ፣ ቴክኒሻኖች ሁሉንም እግዚአብሔር ይባርካችሁ ማለት ፈልጋለሁ። ሳምንት በሌላ ርዕሰ ጉዳይ ከዚሁ ጋር በቀጠለ እንደገና እስከምንገናኝ የታጸጋ ከሁላችንም ጋር ይሁን። ሰላም ሁኑልን።